Kiboritin walitti ነጋት nagaatti bula amma ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ላይ ከዋሽንግተን ዲሲ የዛሬ ሐሙስ መያዝያ አስራ አራት ዝግጅታችን ጀመረ። በድረ ገጽ አማካኝነት እየተካሄደ ባለው ዓለም አቀፍ የአየር ንብረት ለውጥ ስብሰባ ላይ የተለያዩ መሪዎች ንግግር ያደርጋሉ። በአበይ ርዕስ ዘገባ ይኖረናል። በቤንሻንጉል ጉምዝ ክልል የሴዳል ወረዳ ባልታወቁ ታጣቂዎች ቁጥጥር ስር መዋሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በርካታ ነዋሪዎች እንደዚሁም የወረዳው አስተዳደር እና እንደዚሁ ፖሊስ ከአካባቢ ሸሽቶ እንደሄዱ መረዳት ችለናል። ከዚህም በተጨማሪ አባጌ ቡድኑ የመንግስትና የግለሰብ ንብረቶችን ማቃጠሉ እንደዚሁም ነዋሪዎች፣ የወረዳውና የዞን አመራሮች እንደዚሁም የመንግስት ሰራተኞች መገደላቸውንም ማረጋገጥ ችለናል። የኮሚሽኑ ከፍተኛ አማካሪና ቃል አቀባይ አቶ አሮን ማሾ ናቸው። የክልሉ የጸጥታና ሰላም ግንባታ ኃላፊ አቶ አብዮት አልቦሮ የሚሉት አላቸው። በአሁኑ ሰዓት ሙሉ በሙሉ ከተማዋን ወይም ወረዳዋን ሰለ ሰላም ኃይል ተቆጣጥሮታል፣ የሚለው መግለጫ ትክክል አይደለም። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ና ጥቃት የሚያወግዝ የተቃውሞ ሰልፍ ዛሬ በጎንደር ከተማ ተካሂዷል። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስትልኝ። እንደምናመሻቸው አድማጮች፣ ዜናዎቹን የማሰማችው ቆንጂት ታዬ ነኝ። መንግስትን ለመገልበጥ በማሴርና ከታጣቂዎች ጋር ግንኙነት አላቸው ተብለው የተጠረጠሩ አስር የጅማ ዩኒቨርሲቲ የቀድሞ አመራርና መምህራን ለሶስተኛ ጊዜ ፍርድ ቤት ቀርበዋል። የተጠርጣሪዎቹ ጠበቃ አቶ ታዬ ደምሴ ፖሊስ ምርመራውን አላጠናቀቅኩም በማለቱ አስር ተጨማሪ ቀናት በፍርድ ቤት የተሰጠ ቢሆንም ተጠርጣሪዎቹ ይግባኝ በማለታቸው ነገ ጅማ ከፍተኛ ፍርድ ቤት ይቀርባሉ ብለዋል። በዚህ ዙሪያ ጉዳዩ ከሚመለከታቸው የመንግስት አካላት ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለአሁኑ እንዳልተሳካ ገልጾ ናኮር መልካ ዝርዝሩን አስተላልፈዋል። መንግስትን ለመገልበጥ በማሴር ከኦነግ ሸኔ ታጣቂዎች ጋር ግንኙነት በመፍጠርና ሕዝቡን ለአመፅ በማነሳሳት በሚሉ ክሶች ከተጠረጠሩት መካከል የጅማ ዩኒቨርሲቲ ምክትል ፕሬዚዳንት የነበሩ ዶክተር አዱላ በቀለ፣ ፕሮፌሰር ሱልጣን ሱሊማን፣ የዩኒቨርሲቲው የተማሪዎች ዲን አቶ ወልዶ አሰፋና ምክትላቸው አቶ በዳሳ ፈረጃ፣ ዶክተር ቢሊሱማ ሙላቱ፣ ዶክተር ተክሉ ገመቹና ሌሎችም እንደሆኑ ታውቀዋል። ተጠርጣሪዎቹ ያለ ክስ በጊዜ ቀጠሮ መታሰራቸው ለዩኒቨርሲቲም ሆነ ለሀገር አይበጅም በሚል ተለቀው ጉዳያቸውን እየተከታተሉ የስራ ኃላፊነቶቻቸውን እንዲወጡ ለፍርድ ቤት አቤቱታ ማቅረባቸውን ጠበቃቸው አቶ ታየ ደምስ ሲያመልክተው ጥያቄውን ፖሊስ ሳይቀበል በመቅረቱ አቤቱታቸው እንዳልተሳካ ገልጸዋል። እስረኞቹ በተባሉት አድራጎት ላይ አለመሳተፋቸውን ተናግረው ከእስር እንዲለቀቁ ፍርድ ቤት እንዲወስንላቸው ትናንት ይግባኝ በማለታቸው የጅማ ዞን ከፍተኛ ፍርድ ቤት ጉዳዩን ለማየት ለነገ ቀጠሮ ሰጥቷል። ተጠርጣሪዎቹ ቤተሰቦቻቸውን ለማግኘት እንዳልተቸገሩና ቅሬታ እንደሌላቸው ጠበቃቸው አቶ ታዬ ገልጸዋል። የኮቪድ-19 ወረሽኝና የኑሮ ውድነቱ በተባባሰበት ሁኔታ ውስጥ መምህራኑን ያለማስረጃ አስሮ ለሳምንታት ማስቀመጥ ተገቢ እንዳልሆነ ከተጠርጣሪዎቹ መካከል የዶክተር አዱላ በቀለ ባለቤት ወይዘሮ ብርቱካን እድሎ አመልክተው መንግስት አስሮ ሳይሆን ለቆ እንዲያጣራ ለቪኦኤ በሰጡት ቃል ጠይቀዋል። የጅማ ከተማ ፖሊስ ጽህፈት ቤት ከፍትህ ጽህፈት ቤት፣ እንዲሁም ከኦሮሚያ ፖሊስ ኮሚሽን እና ጸጥታ ቢሮ ኃላፊዎች ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት በባለስልጣናቱ ፍቃደኛ አለመሆን ምክንያት ለአሁኑ ሊሳካ አልቻለም። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን ለዘገባው አመሰግናለሁ። ሳልሳዊ ወያነ ትግራይ ፓርቲ ሁለት ከፍተኛ የአመራር አባላቱ መታሰራቸውን አስታወቀ። ምክትል ሊቀመንበሩ አቶ አሉላ ሀይሉ እና የፋይናንስ ኃላፊው አቶ ካሳይ ሀይሉ ዛሬ መቀሌ ውስጥ በወታደሮች መያዛቸውን ፓርቲው ተናግሯል። ድርጊቱ የሰላማዊ ትግል እንቅስቃሴን የሚገታ ነው ብሏል። ከክልሉ ጊዜያዊ አስተዳደር መልስ ለማግኘት ያደረገው ሙከራ እንዳልተሳካ ገልጾ ሙልጌታ አጽበሃ ከመቀሌ ተከታዩን ዘገባ አስተላልፏል። በትግራይ ክልል የሚንቀሳቀሱ የሳልሳይ ወያነ ትግራይ የፖለቲካ ሰጥ ሊቀመንበር የሆኑት አቶ አሉላ ኃይሉና የፓርቲው የፋይናንስ ኃላፊ አቶ ከሰ ሀይሉ ደረጃ ነው በመቀለ ከተማ በአንድ ካፌ ውስጥ ያሉ ወታደራዊ መለዮ በለበሱ መታሰራቸው ፓርቲው ገልጿል። የፓርቲው ሊቀመንበር አቶ ሀያሉ ጎድፋይ ለአሜሪካ ድምፅ ነው የተናገሩት። የመታሰራቸው ምክንያት አላወቅንም ብለዋል። ዛሬ ነው የወሰዱት። አክሱም ሆቴል አካባቢ ወይ ማጠፍ ሚባል አካባቢ ጋርደኛ ነበረ። ከፋይናንስ ኃላፊ ኛ ካሴ ሀይሉ ዘራብረው ነበሩ። ድንገት ወታደሮች መጥተው ያሰዱት ለምን ደሚ የሚወስዱት አንዳንድ ነገሮች ነው። ፓትሮል ይዘውት ወደ ሰሜን ዚ ሄዱት። የፓርቲው አመራሮች መታሰር ያሉታቸ ይህ ተግባር በክልሉ እየተፈጸመ ያለው ግፍ ከትያ ነው ብለውታል። በተጨማሪ ደግሞ የሰላማዊ ትግል እንቅስቃሴ የሚገሳ ነው ማለት ነው የገለጹት። ይሄ ስራ ፓርቲያችን በጽኑ የሚቃወመው ነው። እንደሚታወቀው በላ ስድስት ወራት ትግራይ ላይ የተካሄደው ግፍ እና ትግራይ ላይ የተሰራው ሚጀል በጣም አሸቃጥ ነው አለም ሙሉ ያወገዘው ነው። ስለዚህ ይህንን ስራ በጽኑ የምናወገው ነው፣ ተቀባይነት የለውም። ይሄ መንግስት ዴሞክራሲ እንዳማራጭ የመውሰድ ፍላጎቱ በጣም እየቀነሰ እንደመጣነ የሚያሳየው ይ እኛ እዚህ ሀገር ሰላማዊ መንገድ መንቀሳቀስ ይቻላል ብለን አይደለም ሁ እየተንቀሳቀስን

አስተዳደር መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ጽበሀ መቀለ ነው። ሙልጌታ ጽበሀን ለዘገባው አመሰግናለሁ። ዓለም በዘመናችን በህልውናችን ላይ የተደቀኑትን ቀውሶች አሸንፋ መወጣት አለባት ሲሉ ያስገነዘቡት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከዩናይትድ ስቴትስ ወደ ከባቢው አየር የሚለቀቀውን በካይ ካርቦን መጠን እንደ አውሮፓውያን አቆጣጠር በ2030 ከ50 እስከ 52 ከመቶ በሚደርስ መጠን ለመቀነስ የተዘጋጀውን አዲስ ግብ ይፋ አደረጉ። ፕሬዚደንት ባይደን ይህንን ይፋ ያደረጉት የአየር ንብረት ለውጥን አስመልክቶ በርቀት በኢንተርኔት አማካይነት ከሌሎች በርካታ የዓለም መሪዎች ጋር ማካሄድ ያሰናዱትን ዓለም አቀፍ ጉባኤ በዛሬው ዕለት ሲከፍቱ ባሰሙት ንግግር ነው። የአየር ንብረት ለውጥ የሚያስከትለውን አስከፊ መዘዝ ለመከላከል እንችል ዘንድ በእነዚህ አስር ዓመታት ውስጥ አስፈላጊውን ውሳኔ ማድረግ አለብን ብለዋል። ሌሎች ሀገሮች በተለይ ባለትላልቅ ኢኮኖሚዎቹ ሀገሮች ጠንከር እና ፈጠን ብለው መንቀሳቀስ አለባቸው ሲሉም ባይደን አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የቻይና ፕሬዝደንት ሺ ሺምፒንግ እና ሌሎችም መሪዎች በጉባኤው ላይ ንግግር አሰምተዋል። ዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። አድን ለበርካታ ዓመታት የመሯት ፕሬዚደንቱ ኤድሪስ ዴቢን ህልፈት ተከትሎ አስተዳደሩን የሽግግር ወታደራዊ መንግስት መያዙ ትክክል ነው በማለት የፈረንሳይ የውጭ ጉዳይ ሚኒስትር ተናገሩ። ዣን ኤቭ ለድሪያን ዛሬ በቴሌቪዥን በሰጡት ቃለ መጠይቅ በፕሬዚደንቱ ህልፈት የተነሳ ልዩ ሁኔታ በመፈጠሩ ሰራዊቱ ብሔራዊ ሸንጎን በትኖ ሲያበቃ ለአንድ ዓመት ተመንፈቅ የሚያስተዳድር ወታደራዊ ምክር ቤት መሰየሙን የግድ አስፈላጊ አድርጎታል ብለዋል። በቻድ ህገ መንግስት መሰረት ፕሬዚደንትነቱን መረከብ የነበረባቸው የምክር ቤቱ አፈ ጉባኤ ነበሩ። ሆኖም የፓርላማው አፈ ጉባኤ ሃሩን ካባዲ ባወጡት መግለጫቸው ያለውን ወታደራዊ የጸጥታና የፖለቲካ ሁናቴ በማገናዘብ የጦር ሰራዊቱ አስተዳደሩን እንዲይዝ ተስማምቻለሁ ብለዋል። ፈረንሳዩ የውጭ ጉዳይ ሚኒስትርም የአፈ ጉባኤውን ቃል ጠቅሰው ሲያበቁ ጦሩ ስልጣን መረከቡን ተገቢ ያደርገዋል ብለዋል። ወታደራዊ ምክር ቤት የሟቹን ፕሬዚደንት ልጅ የ37 ዓመቱን ጄኔራል መሐመድ ኢድሪስ ዴቢ ኢትኖን የሽግግሩ ርዕሰ ብሔር አድርጎ ሰይሟቸዋል። ጎራባች ሊቢያ ሆኖ ሲንቀሳቀስ የነበረው በፈረንሳይኛ የአጽሮት ስሙ ፋቅ ተብሎ የሚጠራው አማጺ ቡድን ባለፉት ቅርብ ቀናት ወደ ዋና ከተማዋ እንጃሚና እየተጠጋ መሆኑ ሲዘገብ ቆይቷል። ቡድኑ ማክሰኞ ዕለት ባወጣው መግለጫ ከተማይቱን እንይዛለን፣ ርዕሰ ብሔርነቱን የያዙትን ልጅየውን ዴቢንም እንገለብጣለን ሲል ዝቷል። ቻድ የምትተዳደረው በንጉስ አይደለም፣ የመንግስት ስልጣን ማውረስ አይቻልም ብሏል። አማጺው ቡድን ድሪስ ዴቢ እንደ አውሮፓውያን አቆጣጠር በ1990 በመፈንቅለ መንግስት ስልጣን መያዛቸው ሲታወስ ተቃዋሚዎቻቸው አምባገነን፣ የሀገሪቱን የነዳጅ ሀብት ገቢ በአግባቡ ስራ ላይ ያላዋሉ ሲሉ ሲነቅፏቸው ቆይተዋል። እንደ አውሮፓውያን አቆጣጠር በ2008 ሌላ አማጺ ቡድን እንጃሚና ደርሶ ሊገለብጣቸው ተቃርቦ እንደነበረ ይታወሳል። በምዕራባውያኑ ዘንድ ደግሞ ኤድሬስ ዴቢ በምዕራብ አፍሪቃና በሳህል አካባቢ የሚንቀሳቀሱ የናይጄሪያውን ቦኮ ሀራምን የመሳሰሉ ጽንፈኛ እስላማዊ ታጣቂ ቡድኖች ላይ በሚካሄደው ዘመቻ ትልቅ አጋር ተደርገው ሲታዩ ቆይተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብፅ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ሦስት የባቡር አደጋዎች መከሰታቸውን ተከትሎ ዋናው የባቡር መንገድ ባለስልጣን ከስራቸው ተባረሩ። በተከታታይ በደረሱት አደጋዎች አርባ የሚበልጡ ሰዎች ሕይወት የጠፋ ሲሆን ከ350 በላይ ሰዎች ተጎድተዋል። የግብፅ የትራንስፖርት ሚኒስትር የባቡር መስመሩን ዋና ስራ አስኪያጅ ያሰናበቷቸው የተዳከመውን የአሰራር ስርዓት ለማስተካከል በሚል እንደሆነ ተገልጿል። ህዝቡም በአደጋዎቹ መደጋገም ቅሬታውን እየገለጸ ባለበት ነው ይህ እርምጃ የተወሰደው። ዓለም አቀፍ የኮቪድ-19 ዜናዎች። ህንድ ዛሬ ሐሙስ 314835 አዲስ የኮሮና ቫይረስ ተጋላጮችን በምርመራ ማግኘቷን አስታወቀች። አንድ ዓመት በላይ ባስቆጠረው ዓለም አቀፍ ወረርሽኝ በአንድ ቀን በማናቸውም ሀገር በዚህ ብዛት የቫይረሱ ተያያዦች ሲገኙ የመጀመሪያው እንደሆነ ነው የተገለጸው። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 14 2013 ዓም ምሽት ፕሮግራም ነው። ቫክሲኑ ሳይሆን የደም መርጋቱን የሚያመጣው የሰውነታችን ቫክሲኑ ለሚያደርገው ስለሆነ አንድ ሰው ሰውነቱ የማከላከያ ኃይል ወይም ኢሚዩን ሲስተሙ ጠንካራ በሆነ ጊዜ ሞር ሪአክሽን ስለሚያመጣ እስካሁን የታየው አብዛኞቹ ወጣት ላይ ነው። ፕሮፌሰር ብስራት ኃይለ መስቀል ይባላሉ። በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። በቅርቡ በብሪታንያ ሰራሹ አስትራ ዜኔካና በዩናይትድ ስቴትስ የጆንሰንን ጆንሰን የጸረ ኮቪድ ክትባት በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት በተሰናዳ ቅንብር ከተናገ የተናገሩት የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ ስርጭታችን ይቀርባል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በከባቢ አየር ላይ የሚከማቹና የአየር ብክለትን የሚያስከትሉ ጋዞችን ልቀት በአውሮፓውያን የቀን አቆጣጠር እስከ 2030 ከ50 እስከ 52 በመቶ መቀነስ የሚያስችለውን አዲሱን እቅዳቸውን ዛሬ በድረገጽ አማካኝነት እየተካሄደ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ ይፋ አድርገዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ስመኝሽ የቆየ ታሰማናለች። በድህረ ገጽ አማካኝነት ዛሬ መካሄድ በጀመረው ዓለም አቀፉ የአየር ንብረት ለውጥ ስብሰባ ላይ የተለያዩ መሪዎች ንግግር አድርገዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንም ንግግራቸውን ሲያቀርቡ ሀገራቸው ወደ ከባቢ አየር የምትለቀውን መርዛማ ጋዞች ለመቀነስ የሚያግዛቸውን እቅድ አሰምተዋል። ባይደን በንግግራቸው በአየር ንብረት ለውጥ ምክንያት ሊመጣ የሚችለውን ከፍተኛ ቀውስ ለማስቀረት የሚረዳው ውሳኔ የምንወስንበት ዘመን ላይ ነን ሲሉ ተናግረዋል። በስብሰባው ላይ ንግግራቸውን ያቀረቡት የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ይህንን የባይደንን ንግግር በማድነቅ ጨዋታ ቀያሪ ነው ብለውታል። ጆንሰን አክለው በዓለም ደረጃ የአየር ንብረት ለውጥን ለመዋጋት በሚደረገው ጥረት ላይ ለውጥ የሚያመጣ ተጽዕኖ ይኖረዋል ሲሉ ተናግረዋል። ቀደም ሲል ዋይት ሀውስ አውጥቶት በነበረው መግለጫ መሰረት ዩናይትድ ስቴትስ ሙቀትን በከባቢ አየር ስር አፍነው የሚያስቀሩ ጋዞችን ልቀት ለመቀነስ እንዲያስችላት ከምታደርገው ጥረቶች ውስጥ ከካርበን ልቀት ነፃ የሆነ የኤሌክትሪክ ኃይል መጠቀም፣ የቤትና የጭነት መኪናዎች ነዳጅ አጠቃቀምን ማስተካከል፣ ከተለያዩ ፋብሪካዎች የሚወጡ የካርበን ልቀቶችን አፍኖ ለማስቀረት የሚደረጉ ጥረቶችን መደገፍና ሚቴን የተሰኘውን የተከለከለ አማቂ ጋዝ መቀነስ ይገኙበታል። በድረገጽ አማካኝነት እየተካሄደ ባለው የአየር ንብረት ስብሰባው ላይ ተገኝተው ንግግር ያደረጉት የቻይናው ፕሬዚዳንት ቺ ጂንፒንግ በበኩላቸው ሀገራቸው በሚቀጥሉት ዓመታት የድንጋይ ከሰል አጠቃቀም ላይ ጠንካራ ቁጥጥር እንደምታደርግ ገልጸው የፎሲል ነዳጅ ምርትንም እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ባለው ጊዜ ውስጥ በከፍተኛ ሁኔታ እንደምትቀንስ ቃል ገብተዋል። የካርበን ልቀትን በተመለከተም ሀገራቸው ከ2030 በፊት ለመቀነስ የገባችውን ቃል እንደምታከብር በድጋሚ አረጋግጠዋል። ሌላው ንግግር ያደረጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ የተለየ ቃል ባይገቡም ዩናይትድ ስቴትስ በ2030 አሳካዋለሁ ብላ ባስቀመጠችው ንጹህ ኃይል የመጠቀም አጀንዳ ላይ በትብብር እንደሚሰሩ አስታውቀዋል። የባይደን አስተዳደር ባለስልጣን ሮብለት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ያስቀመጠችው ይህ አዲሱ ግብ ከዓለም ኢኮኖሚ አጋማሹን ከያዙት እንደ ጃፓን፣ ካናዳ ብሪታንያ ና የአውሮፓ ህብረት አባል ሀገራት ካስቀመጡት ግብ ጋር ሲደመር ወደ ከባቢ አየር የሚለቀቀውን መርዛማ ጋዝ ለመቀነስና የዓለም የሙቀት መጠን ከ1.5 ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ የሚደረገውን ጥረት ለማሳካት ያግዛል ብለዋል። እንደ አውሮፓውያን አቆጣጠር በ2015 በተባበሩት መንግስታት ድርጅት በተደረሰው የፓሪስ የአየር ንብረት ለውጥ ስምምነት መሰረት የዓለም መሪዎች የከባቢ አየር ሙቀትን ከ2 ዲግሪ ሴንቲግሬድ በታች ወርዶ አምስት ዲግሪ ሴንቲግሬድ ላይ እንዲደርስ ተስማምተው ነበር። ከ1980 ወዲህ በዓለም ዙሪያ በአማካይ ሙቀት ከ1.1 ዲግሪ ሴንቲግሬድ በላይ የጨመረ ሲሆን ሳይንቲስቶችም ይህ ለከፍተኛ የሙቀት ሞገድ፣ ድርቅ፣ የዱር ሰደድ እሳት፣ አደገኛ አውሎ ነፋስና ሌሎች የተፈጥሮ አደጋዎች እየዳረገ መሆኑን ያስረዳሉ። ፕሬዚዳንት ባይደን ለሁለት ቀን በሚካሄደው የአየር ንብረት ለውጥ ስብሰባ ላይ ያደረጉት ንግግር የቀድሞ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ በነበራቸው ችላባይነት ምክንያት ዩናይትድ ስቴትስ ያጣችውን መሪነት ለማስመለስ እያደረጉ ያሉት ጥረት አካል ነው። ሆኖም ዋሽንግተን ፖስት ዛሬ ባወጣው ዘገባ ባይደን ዛሬ የገቡት ቃል ትልቅ እርምጃ እንደሆነ በመግለጽ ተግባር ላይ ለመዋል ግን አዳጋች መሆኑን አስምሮበታል። የዋይት ሀውስ መግለጫ ግን ዩናይትድ ስቴትስ ከዚህ በኋላ አጠብቅም። የመዘግየት ክፍያው እጅግ በጣም ከፍተኛ ነው። ስለዚህ ሀገራችን አሁኑኑ እርምጃ ለመውሰድ ተዘጋጅታለች ብሏል። አክሉም የአየር ንብረት ለውጥ በሕልውና ላይ የመጣ ስጋት ነው። ይህን ስጋት ለመቅረፍ የሚደረገው ጥረትም ጥሩ ክፍያዎች የሚያስገኙ የአሜሪካን ሰራተኞች ሕይወት የሚያጠናክሩ የህብረተሰብ ጤናን የሚጠብቁና ለአካባቢ ጥበቃ ፍትሕ የሚሰጡ መፍትሄዎች ናቸው ሲል ጠቅሷል። በስቲቭ ኸርማን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። በቤንሻንጉል ጉሙዝ ክልል የሴዳል ወረዳ ባልታወቁ ታጣቂዎች ቁጥጥር ስር መዋሉንና የዞንና የወረዳው የመንግስት አመራር አባላት መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የክልሉ ጸጥታ ሰላም ግንባታ ቢሮ በበኩሉ የሴዳል ወረዳም ሆነ ከተማዋ በታጣቂዎች ቁጥጥር ስር መዋሏን አስተባበለ። ጥፋቱን ያደረሰው የጉምዝ ህዝብ ዴሞክራሲያዊ ንቅናቄ በሚል ስያሜ የሚንቀሳቀሰው ሽፍታ ነው ሲሉ የጸጥታ ቢሮ ኃላፊ ተናገሩ። መለስካቸው አመሃ ዝርዝራለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባሰራጨው አጭር የጽሑፍ መግለጫ በቤንሻንጉል ጉምዝ ክልል በካማሺ ዞን የሚገኘውና ከ25 ሺህ የማያንስ ህዝብ እንደሚኖርበት የገለጸው ወረዳ ሙሉ ለሙሉ በሚባል ደረጃ በታጣቂ ኃይሎች ቁጥጥር ስር መዋሉን አስታውቋል ታጣቂ ቡድን በሰው ሕይወትና በንብረት ላይ ጉዳት እንዳደረሰም ይዘረዝራል። የታጣቂ ቡድን ማንነት የቡድኑ ዓላማ ምን እንደሆነና በሰው ሕይወትና በንብረት ላይ የደረሰውን ጉዳት ለጊዜው በዝርዝር እስካሁን ኮሚሽኑ ያልደረሰበት መሆኑን እንዲሁም ይህን ከመንግሥት አካላት ጋር በመተጋገዝ እያጣራ እንደሚገኝ ለቪኦኤ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪና ቃል አቀባይ አቶ አሮን ማአሾ ባላቸው መረጃ መሠረት የወረዳውን አጠቃላይ ሁኔታ ገልጸዋል። ከሚያዝያ 11 ቀን ጀምሮ ነው ሲበስር መዋሏን የደረሰን መረጃዎች ያመለክታሉ። ከዚህ በተጨማሪ የደረሱን መረጃዎች የሚያመለክቱት በርካታ ነዋሪዎች የወረዳው አስተዳደርና እንደዚሁም ፖሊስ ከአካባቢው ሸሽቶ እንደሄዱም መረዳት ችለናል። ከዚህም በተጨማሪ ያለን መረጃ የሚያመለክተው ምንድን ነው ታጣቂ ቡድኑም የመንግስትና የግለሰብ ንብረቶችን ማቃጠሉን እንደዚሁ ነዋሪዎችና የወረዳውና የዞን አመራሮች እንደዚሁም የመንግስት ሰራተኞች መገደላቸውንም ማረጋገጥ ችለናል። እንደዚሁም ደግሞ በተጨማሪ የአካባቢው ነዋሪዎችም እንደነገሩን በአቅራቢያ ያለው የጸጥታ ኃይል ከአቅሙ በላይ እንደሆነበትና እንደዚሁ መድረስ ያለበትም እስካሁን እዳልደረሰ ነው። የቤኒሻንጉል ጉሙዝ ክልል ጸጥታና ሰላም ግንባታ ቢሮ ኃላፊን አቶ አብዮት አልቦሮን በዚሁ ጉዳይ ላይ ቪኦኤ አናግሯቸዋል። አቶ አብዮት የሰዳለ ወረዳ እንዲሁም ከተማው በታጣቂዎች ቁጥጥር ስር መዋሉን ያስተባብላሉ። አንደኛ አንድ ከተማ ሙሉ ተቆጣጠሩ የሚባለው መንግስት ህግ ማስከበር ሳይችል ሲቀርና ድርጊቱን ከአቅም በላይ በሆነ መልኩ ሌላ የጠላት ኃይል አንድን ሀገር ሲወር ነው፣ አካባቢ ሲወር ነው። ስለዚህ ድሉ የሀገር መከላከያ በቦታው ደርሰው ኦፕሬሽን እየሰራ ባለበት ሁኔታ ውስጥ ነው፣ አሁን ያለ ነው። ስለዚህ ጸረ ሰላም ሀይል ወደ ከተማ ገብቷል፣ አዎ ገብቷል። ወደ ከተማ ገብቶ ጥቃት ፈጽሟል። ዜጎች ላይ፣ ንብረት ላይ ጥቃት ፈጽሟል። ቁሳዊ፣ ሰብአዊ የደረሰው ጉዳት ገና ኦፕሬሽኑ ሲጠናቀቅ እና አካባቢው ክሊር ሲሆን የሚታወቅ ነው። ይሄ ባለበት ሁኔታ ግን በአሁኑ ሰዓት ሙሉ በሙሉ ከተማዋን ወይንም ወረዳዋን የጸረ ሰላም ሀይል ተቆጣጥሮታል የሚለው መግለጫ ትክክል አይደለም። የቢሮ ኃላፊው በሰው ሕይወት ላይ የደረሰ ጉዳት እንዳለ አላስተባበሉም። ይሁንና በዞን ወይም በወረዳ ደረጃ ባሉ አመራሮች ላይ ተፈጽመዋል ስለተባለው የግድያ ወይም የእገታ እርምጃ መረጃ እንደሌላቸው አስረድተው ያለውን ሁኔታ አብራርተዋል። የደረሰ ጉዳት መጠንና ማን ላይ ጥቃት ተፈጽሟል? ውጊያ ላይ ግጭት ላይ በነበሩበት የተወሰኑ የፀጥታ ኃይሎቻችን ላይ ጉዳት እንደደረሰ ይታወቃል። የጠላት ኃይል ላይም ጉዳት ደርሷል። የተመታ የተደመሰሰ የጠላት ኃይልም አለ። ፀጥታ ኃይሎቻችን ላይም ጉዳት እንደደረሰ መረጃዎች አሉ። በአጠቃላይ ግን በንጹሀን ላይ የደረሰ በነዋሪዎች ላይ የደረሰ በሌላው አመራር ላይ የደረሰ እና በፀጥታ ኃይል ላይ ምን ያክል መጠን ጉዳት እንደደረሰ ሞትም እንዳለ ለማወቅ ግን ተጨማሪ ኃይል አስገብተን አሁን የኦፕሬሽን ስራ ላይ ነው ያለው የሀገር መከላከያ ጭምር ኃይል ተጨምሮ ከዲዋ ኃይልም ከሌላ አካባቢ ወደ ቦታው ተንቀሳቅሶ የፀጥታውን ስራ የማስከበር ስራ እየተሰራ ነው ያለው። የክልሉ ዲዋ ኃይልም የአገር መከላከያ ሰራዊቱን በቦታው ላይ ነው ያለው ከኦፕሬሽን ስራ ጠላት ላይ እርምጃ እየወሰደ ነው ያለው። ስለዚህ ያ ኦፕሬሽን ሲጠናቀቅ ውጤቱን የምናውቅና ትክክለኛ መረጃውን ለሚዲያ አካላትም የምናስታውቅ ይሆናል። ቪኦኤ በሴዳ ለወረዳ ተፈጽሟል የተባለውን ጥቃትና የደረሰውን ውድመት ማን እንደመራው ታጣቂ ቡድን የተባለውን ማንነትና የቡድኑ ዓላማ ምን እንደሆነ ይታወቃል የሚል ጥያቄ ለክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አንስቶላቸው ነበረ። በአሁኑ ሰዓት የጸረ ሰላም ኃይሉ እንቅስቃሴ ጉዴን በሚባለው የሚመራ ነው። የጉሙዝ ህዝቦች መጽሐ አወጣለሁ በሚል ህሳቤ የተደራጀ በተለይ ታላቅ ህዳሴ ግድብ በዚህች ሀገር መገንባት፣ በዚህ ህዝብ መገንባት እንቅልፍ የነሳቸው የውጭ ጠላት ኃይሎች ባንዳዎችን በመጠቀም ሀገሪቷን የጥርስ ቀጠና ለማድረግ በሚሰሩ ስራ ውስጥ አብሮ የሚሳተፉ የባንድነት ባህሪ ያላቸው ሽፍቶች ናቸው እነዚህ። ስለዚህ እስካሁን ባለ መረጃ የጉቤን አካላት የተሳተፉበት መሆኑ ነው። ሌሎች መረጃዎች በእኛ ተስታ መዋቅር የተገመገመ የሌላ ጠላት ኃይልም አካባቢው ላይ የተንቀሳቀሰ መሆኑን መረጃዎች የሉ። ምናልባት አካባቢው ምዕራብ ወለጋጋ አጎራባች ከመሆኑ ጋር የተያዘ በቅርብ ርቀት ላይ የሆነ ክሽኔ እንቅስቃሴ ሊኖር ይችላል፣ ግን ከዛ ውጪ ሌሎች የጠላት ኃይል እጅ እና እንቅስቃሴ ካለበት እሱ ቀጣይ ማየት ያስፈልጋል። እስካሁን ባለ መረጃ ግን ሌሎች የጠላት ኃይል እንቅስቃሴ በሰዳን ላይ የለም። ጥቅምት ወር መጨረሻ ወዲህ በሀገሪቱ የተለያዩ ክፍሎች ታጣቂ ኃይሎች በሰላማዊው ህዝብ ህይወት ላይ የሚፈጽሙትን ጥቃትና በንብረት ላይ የሚያደርሱት ውድመት የሚያነጋግር ሆኗል። ገሚሱ መንግሥት ሕግ የማስከበሩን ተግባር በማያጠራጥሩ እርምጃዎችና በጥራት ማከናወን አለበት ሲሉ ሌሎች ደግሞ ውይይት መደረግ አለበት ይላሉ። መንግሥት በበኩሉ የውይይት በር ተዘግቶ እንደማያውቅ እየገለጸ የሕግ የበላይነት ግን መዘንጋት የለበትም ይላል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ምንጮች በዚህ ዘገባ ላይ ስሙ የተጠቀሰው የጉሙዝ ሕዝብ ዴሞክራሲያዊ ንቅናቄ አመራሮችን ለማግኘት ጥረት እያደረግን ቆይተናል። ጥረታችን እስካሁን አልተሳካም። እንደተሳካና እንዳገኘናቸው ምላሻቸውን ይዘን እንመለሳለን። ወደ ተከታዩ ዘገባችን ስናልፍ የአማራ ብልጽግና ፓርቲ በቅርቡ በኦሮሚያ ቤንሻንጉልና አማራ ክልል ውስጥ በአማራ ተወላጆች ላይ የደረሰው ግድያና ማፈናቀል የአገር አንድነትን ለማናጋት በሚፈልጉ ኃይሎች እየተቀነባበረ ነው አለ። ፓርቲው ባወጣው መግለጫ በአማራ ተወላጆች ላይ የሚደርሰውን ግድያና መፈናቀል በመቃወምም በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ያለውን አክብሮት ገልጾ ሰልፉን ለፖለቲካ ዓላማ ማስፈጸሚያ ና ከታሰበለት ህዝባዊ ዓላማ ውጭ ለማድረግ መሞከሩን አስታውቋል። መስፍን አራጌ ዝርዝሩን ያስደምጠናል። ያጋጠመንን ፈተና የምንሻገረው እውነተኛ ህዝባዊነታችንን ጠብቀን በመዝለቅ ነው በሚል ርዕስ የአማራ ብልጽግና ፓርቲ በወቅታዊ ጉዳዮች ላይ ትናንት በሰጠው መግለጫ ከለውጡ በኋላ የተገኙ ስኬቶችንና ተስፋዎች፣ ተግዳሮቶችንና ተጽዕኖች ዳስሷል። በፓርቲው ያሉ ውስጣዊ ችግሮች መታረም እንዳለባቸው የጠቆመው መግለጫው አገራዊ ቀውሱ እንዲባባስ ግን የውጭ ኃይሎች እጅ አለበት ብሏል ነግ ኦነግ ሸኔ እንዲሁም የጉምዝና የቅማንት ታጣቂ ቡድኖችን የህዝብና የአገር ጠላቶች ሲል ነበር የፈረጃቸው መግለጫው ጸረ ሰላም ባላቸው ኃይሎች በኦሮሚያ ክልል ወለጋ በቤንሻንጉል ጉምዝ ክልል መተከል በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞኖች በማዕከላዊ ጎንደር ዞን ጭልጋ አካባቢ በተሰነዘሩ ዘርን መሰረት ያደረጉ ጥቃቶች ንጹሀን መሞታቸውን ንብረት መውደሙን ዘርዝሯል ድርጊቱንም ልብ የሚሰብርና አረመኔያዊ ብሎታል በቅርቡም በምዕራብ ወለጋ በመተከል በአጣዬና አካባቢ ቹ በተፈጠረው ማንነትን መሰረት ያደረጉ ጥቃቶች የደረሰው ሰብዓዊና ቁሳዊ ጉዳት በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ምክንያት መሆናቸውን ጠቁመዋል። ጥፋቶች እንዳይደገሙ ማውገዝና መንግስት ማስተካከያ እንዲያደርግ በሰለጠነና ዲሞክራሲያዊ በሆነ መንገድ ጥያቄዎችን ማቅረብ ብልጽግና ተገቢ ናቸው ብሎ እንደሚያምን ተመልክቷል። ሰልፎቹ በሰላም ቢጠናቀቁም በአንዳንድ ከተሞች ግን ከተጠሩበት ህዝባዊ ዓላማ ያፈነገጡ ነበር ሲል ይወቅሳል። ብልጽግናን በማውገዝ ላይ የተመሰረቱ የአማራ ን ክልሉ የሁከትና የብጥብጥ ማዕከል በማድረግ ህዝቡን ለአደጋ የሚዳርጉ ከፌዴራል እስከ ክልል የሚገኙ አመራሮችን የሚያወግዙ የሚያጥላሉና ስም የሚያጠፉ ተግባሮች በሰልፎቹ ላይ እንደተስተዋሉ መግለጫው ላይ ሰፍሯል። በሰልፉ ላይ ከታደሙት ጥቂቶች ሲል መግለጫው የጠቀሳቸው ግለሰቦች ከአብን በስተቀር የብልጽግና ፓርቲንና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሑፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ እንዲቃጠሉና እንዲቀደዱ ማድረጋቸውን አብራርቷል። በምርጫ አስፈጻሚዎች ላይ ወከባ ተደርጎባቸዋል ያለው መግለጫው ምርጫ ቦርድና ሌሎች የህግ አስከባሪ አካላት ጉዳዩን አጣርተው ህጋዊ እርምጃ እንዲወስዱ ጠይቋል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ የሱፍ ብራሂም በትናንቱ የአማራ ብልጽግና ፓርቲ መግለጫ ላይ አብን የተጠቀሰበት መንገድ አግባብ እንዳልሆነ አመልክተው አብን ሰላማዊና ዴሞክራሲያዊ የፖለቲካ አማራጮችን ምርጫው ያደረገ ድርጅት ነው ብለዋል። ህዝቡ እየደረሰበት ያለው ግድያና መፈናቀል ለማውገዝ ለሰልፉ ሲወጣ ፍጹም ሰላማዊ በሆነ መንገድ ጥያቄውን እንዲያቀርብ ተቃውሞውንም እንዲያሰማ አብን አስፈላጊውን ድጋፍ አድርጓል ባይ ናቸው። የማንኛውንም አይነት ሀሳብ የሚያንጸባርቁ ነገሮችን የሚደፈጥጡ ሀሳቦችን፣ ንብረትና ተቋማትን ከማጥቃት ወይም ደግሞ ሰርጎ ገቦችም ለዚህ ተጋላጭ የሚያደርጉ እንቅስቃሴዎችን እንዳያደርጉ ለሰውና ለንብረት ባጠቃላይ ጥበቃ ባደረገ መልኩ እንዲካሄድ አሳስበናል። ይሄ በግልጽ በገልጻችን ሁሉ የወጣ ነው። ስለዚህ በአብዛኛው ሰልፉ የተካሄደው በሰላማዊ መንገድ። አየህ ይሄ እኮ ነው አንዱ የፖለቲካ ችግር። ይሄ መንግስት አሁን የብልጽግና ፓርቲ የሚባለው ገና መግለጫውን ስታየው የለውጥ ሂደቱም በማንቆለጳጰስ ሀገራችን በለውጥ ሂደት ያለችው ብሎ ነው የሚጀምረው። ኖ ሀገራችን አሁን በብልሽት ሂደት ውስጥ ነው ያለችው። የደረሰው ነገር ላይ ትኩረት ከማድረግ ይልቅ አሁን በዚህ መግለጫ የምታየው በዚህ መልኩ የተጠቀሙ ማህበረሰብ ምን አለ፣ ምን ተናገረ፣ ምን ባነሪ ሲወጣ ምን ያደረገ ምናምን፣ ፍሪንጅ የሆኑ ዳርቻ የሆኑ ጉዳዮች ነው ሊከታተሉት እና ሳንስሩ ሊያደርግት የሚፈልግ ትክክል አይደለም። ሰልፉ ሌሎች ብሔሮች ጋር ያለውን አንድነት ለማፍረስ እየታሰበ አለመሆኑንም ጠቅሰዋል። ይሄ የኦሮሞ ህዝብን የሚመለከት ጉዳይ አይደለም። የኦሮሞ ህዝብ ጠላቶች ናቸው። እንደውም ሌላው ህዝብ ጋር እያጋጭት ያልሆነ ስዕል እየሰጡት ያሉት ናቸው። ትርክት ነው እምነታቸው ነው። ይሄ ኦሮሞ ህዝብ የሚጋራው አይደለም። ሀገር ወዳድ ነው። እንደ አማራ ህዝብን ጭቁን ሀገር ወዳድ ነው። እሱም ገፈት ቀማሽ ነው። በአብዛኛው ቦታ በኦሮሞ ስም ተደራጅተው ጽንፈኞች የሚያደርጉት ነው። ከአብን በስተቀር የብልጽግና ፓርቲንና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሁፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ፣ እንዲቃጠሉና እንዲቀደዱ ተደርጓል የሚለውንም ክስ አብን አልተቀበለውም። ሌላ የፖለቲካ ፓርቲ አብረው እንደወጡ ነው ኢዜማም የእናት ፓርቲም የሁሉም የህዝቡ አጋር ሆነው የባልደራስም፣ በየአካባቢው አዲስ አበባም ቢሆን በክልልም ቢሆን በሴም ቢሆን የኢዜማ ጭምር በህዝቡ አብረው ብሶታቸውን አሰምተዋል አመራሮቹ። ይሄ በማህበራዊ ድር የታየ ነው። ማንድም ደግሞ ይሄንን ሪፖርት ያደረገ የለም። አፈቀላጤ ሊሆናቸው አይችልም። ስለ ራሱ ነው መናገር ያለበት። ምክንያቱም ማንም ፓርቲ በዚህ ሰላማዊ ሰልፍ እንደዚህ ኩንኩኝ ብሎ የተናገረ የለም። የሆነም ነገር ስለሌለ ማለት ነው። ንብረትም አልወደመም። የአማራ ብልጽግና ፓርቲ ባነሳቸው ቅሬታዎች ዙሪያ ያቀረበው ህጋዊ ክስ ስለመኖሩ ከብሔራዊ ምርጫ ቦርድ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካልኝም። ጸረ ሰላም ተብለው መግለጫው ላይ በስም ከተጠቀሱት ውስጥ አንዱ የሆነውና ራሱን የኦሮሞ ነጻነት ሸማቂዎች ብሎ የሚጠራው ታጣቂ በተለያዩ ጊዜያት በግድያውና በማፈናቀሉ ላይ እንደሌለበት ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በዴሪክ ሾቪል ላይ የተሰጠው የጥፋተኝነት ብይን ያስከተለው የዓለም ምላሽ ነው። ተከታዩ ዘገባ የአርባ ስድስት አመት እድሜው ጥቁር አሜሪካዊ ጆርጅ ፍሎይድ በፖሊስ መገደል በመላው ዓለም የጥቁሮች ሕይወትም ዋጋ አለው በሚል መሪ ቃል ተቃውሞ ማስነሳቱ የሚታወቅ ነው። ትላንት በዴሪክ ሾቪን ላይ የተላለፈው የጥፋተኝነት ብይን በብዙ ሀገሮች መልካም ምላሽ አግኝቷል። ሆኖም ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ለእኩልነት የቆሙ ተሟጓቾች ማሳሰባቸው አልቀረም። የአሜሪካ ድምጽ ዘጋቢ ሄነሪ ሪጅዊል ያጠናቀረውን ዘገባ አዳነች ፍሳህየ ታቀርበዋለች። ጆርጅ ፍሎይድን የገደለው የቀድሞ ፖሊስ ዴሪክ ሾቪን ጥፋተኛ ሆኖ መገኘት እንደተሰማ ሚኒያፖሊስ ላይ በቦታው ተሰባስበው የነበሩት ሰዎች በከፍተኛ ስሜትና በመልካም ተቀብለውታል። በዓለም ዙሪያ የተከታተሉት በሚሊዮኖች የሚቆጠሩ ሰዎችም እንደዚሁ። የተባበሩት መንግሥታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባሽሌት ሀሳባቸውን ገልጸዋል። ፍርዱን የሰጡት ሰዎች በሚገባ እንደተረዱት ሁሉ ማስረጃው ግልጽ ነበር። ከዚህ የተለየ ውጤት ቢሆን ኖሮ ሕግን ማራከስ ነበር የሚሆነው ነገር ግን በዩናይትድ ስቴትስና በዓለም ዙሪያ ለሚገኙት ስፍር ቁጥር ለሌላቸው ሰለባ ለሆኑት ሌሎች አፍሪካውያን አሜሪካውያን ቤተሰቦቻቸው ለፍትህ የሚደረገው ትግል ይቀጥላል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት በሀገሪቱ ምክር ቤት ስለ ጉዳዩ ተናግረዋል። ትላንት ማታ ሚኒያፖሊስ ላይ የተሰጠው ብይን ለጆርጅ ፍሎይድ ቤተሰቦችና ወዳጆች ፍትህ አስገኝቷል። መላ የምክር ቤቱ አባላት ስለነሱ እያሰቡ መሆናቸውንም አውቃለሁ። የጆርጅ ፍሎይድ መገደል በዓለም ዙሪያ የጥቁር ህይወትም ዋጋ አለው በሚል መሪ ቃል መሰረት ተቃውሞ ቀስቅሷል። የብሪታንያ ተወላጅ አክቲቪስት ሎረንሱ በብሪስቶል ኢንግላንድ ሰላማዊ ሰልፎችን አስተባብረዋል። ለእኩልነት የሚታገሉ ገጣሚ ናቸው። በዚህ ሰዓት ለፈንጠዝያ የሚያበቃ ነገር ያለ ሆኖ አይሰማኝም። ይህን ፍትህ ለማግኘት በዓለም አቀፍ ደረጃ ዘመቻ ማድረግን እና የከተሞችን መቃጠል ዋጋ ጠይቋል። መወሰን ያለበት ጉዳይ በመወሰኑ ይህን ያክል ደስታ ሲስተዋል ያደነዝዛል። የፈረንሳይ መንግስት ብይኑ በዓለም ደረጃ ያለውን ቦታ አስገንዝበዋል። የፈረንሳይ መንግስት ቃል አቀባይ ገብርኤል አታል በሚስተር ፍሎይድ ላይ የደረሰው እጅግ አሳዛኝ ድርጊት ከዩናይትድ ስቴትስ ያለፈ ድንበር ተሻጋሪ ስሜትን ቀስቅሷል። ይህ የፍርድ ቤት ብይን ከዩናይትድ ስቴትስ ድንበር አልፎ ያስተጋባውም ለዚህ ነው። ደቡብ አፍሪካ ውስጥ የዴሪክ ሻውቬን ጥፋተኛ ሆነው መገኘት እንዳስደሰታቸው የጆሃንስበርግ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጆሃንስበርግ ነዋሪ የሆነ ተማሪ ቶማስ ዴፔር ፍትህ ተገኝቷል። ነገር ግን በዚያ መልክ ከመሆኑ ትክክል አይመስለኝም። ለወደፊቱ እንደዚያ እንዳይሆን ለማስወገድ የምንችልበት ሌላ መንገድ ሊኖር ይገባል። ሌላ የጆሃንስበርግ ነዋሪ ዮሱፍ አሪንግተን ካትራዳ፣ ፍትህ መገኘቱ አስደስቶኛል። ይህም በማንኛውም የዓለም ክፍል ያለውን ማንኛውም ሰው የሚመለከት ይመስለኛል። ከሁሉም አስቀድሞ ለጆርጅ ፍሎይድ እና ቤተሰብ ፍትህ ተገኝቷል። ሆኖም በዓለም ዙሪያ ላሉት ተመሳሳይ ስቃይና ቁጣ ለገጠማቸው በርካታ ሰዎችም እንደዚሁ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በሀያ ሁለት በ ሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202251355 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በቅርቡ በብሪታንያ ሰራሹ አስትራዜኔካና በዩናይትድ ስቴትስ የጆንሰን ኤንድ ጆንሰን የጸረ ኮቪድ ክትባት በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የታለመ ቅንብር ነው። በእጅጉ ያልተለመደና አደገኛ የተባለውን ይህን በአንዳንድ ሰዎች ላይ የተከሰተ የደም መርጋት ችግር ከክትባቶቹ ጋር ሊኖረው የሚችል ትስስርንም ይመረምራል። የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ፕሮፌሰር ብስራት ሀይለ መስቀል ናቸው እንግዳችን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የቃለ ምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል። ፕሮፌሰር ብስራት ሀይለ መስቀል፣ ሰሞንኛው አነጋጋሪ ጉዳይ በተለይ በዩናይት ስቴትስ ከመቶ ሚሊዮን በላይ ሰዎች የተከተቡበት ብዙም ተስፋ የሰጠ ሁኔታ ውስጥ ብንሆን የተቀረው ዓለም አሁንም የክትባት ነገር ብዙ ፈተና ውስጥ እንዳለ ይታወቃል። በዚህ መሀል ግን ደግሞ ከተሰሩት ክትባቶች ውስጥ ኦክስፎርድ ዩኒቨርሲቲ ሰራሹ አስትራዜኔካ እና የዩናይትድ ስቴትሱ ጆንሰን ጆንሰን ኩባንያ የሰሯቸው ሁለቱም ክትባቶች ሰሞኑን የመገናኛ ብዙሃን ትኩረት ስበው ቆይተዋል። እስኪ ስለተፈጠረው ነገር በመረዳት እንጀምር። በሁለቱም ላይ የተገለጸ ያልተለመደ ነገር ግን በጣም ከባድ የተባለ የደም መርጋት ያስከትላሉ ነው የተባለው። ምንድን ነው የተፈጠረው ነገር በሱ ብንጀምር። እውነት ነው። አሜሪካም ሀገር፣ ሌሎችም ሀገሮች ይሄንን ሬር የሆነ ታይቶ የማይታወቅ አይነት ሳይድ ኤፌክት በመገኘቱ ምክንያት ብዙ ኒውስ ተሰርቷል። እንግዲህ ነው በሽታው የሳይንስ ስሙ ቫክሲን ኢንዲውስድ ሚን ትሮምቦሳይቶፒኒያ ነው የሚሉት በአጭሩ ደም መርጋት ነው። ሁላችንም እናውቃለን ስለ ደም መርጋት ግን ደም የሚረጋው ኖርማሊ ከሰውነት ውጭ ሲሆን ነው። ይሄ ግን ሰውነታችን ውስጥ እያለ በደም ስር እየተዘዋወረ እያለ ይረጋል ማለት ነው። ደም መርጋት በተለያዩ በሽታዎች ይመጣል። ብዙ አይነት የልብ በሽታ አለ፣ የደም መርጋት በሽታ ራሱ አለ፣ አደጋ ሲያጋጥመን አለ። ኖርማሊ ደግሞ አሜሪካ ሀገር ስታቲስቲክስ እንዳየው ከ1 እስከ 2 ሰው የሚደርስ የደም መርጋት ምክንያት በቀን ሆስፒታላይዝድ እየሆኑ ህክምና ይወስዳሉ ማለት ነው። ያን ያህል ኮመን ነው ማለት ነው። ስለዚህ አሁን አዲስ ያደረገው ነገር ምንድን ነው? ደም መርጋቱ ከቫክሲን ጋር በገናኘቱ ነው። ትልቁ ነገር በሁለቱ አስትራዜኔካ እና ጄንጄ ቫክሲኖች ጋር የተገናኘው ይሄ ደም መርጋት ለየት የሚያደርገው ነገር ምንድን ነው? አንደኛ ዋና የደም መዛወሪያ ቦች ብለድ ቬስልስ ውስጥ ነው የሚረጋው ደግሞ እና ሶስት ቦታዎች ነው ታርጌት የሆነ አንደኛው በጣም ያሳሰበው ነገር አእምሮ ውስጥ ነው፣ ብሬን ውስጥ ያ ደም ይረጋል። ሁለተኛ ሆድ አካባቢ ጨጓራ አካባቢ ደም የሚያመጡ የደም ስሮች ውስጥ ረክቶ ተገኝቷል። ሶስተኛ ደግሞ የተለያየ ቦታ ሰውነታችን ውስጥ ይሄ ነው በማይባል ቦታ ብለድ ቤስን ውስጥ ተገኝቷል። ከዚህ በተጨማሪ ደም ለመርጋት የሚያገለግሉ የደም ሴሎች ፕሌትሌትስ ይባላሉ። እዛ መርጋት ውስጥ ይያዙና ሰውነታችን ውስጥ ያለው የነዚህ ሴሎች መጠን በጣም ይቀንሳል። በዚህ ምክንያት ለሌላም ደግሞ የመድማት አጋጣሚዎች ይፈጥራል። እንግዲህ የሚሉት ምንድን ነው? ቫክሲኑ አይደለም ዳይሬክትሊ የደሙን መርጋት የሚያመጣው። የሰውነታችን ቫክሲን ስንወጋ በሚያደርገው አዲስ ነገር ሰውነታችን ስለገባ ለእሱ ለሚያደርገው ሪያክሽን ወይም መቆጣት ነው ይህንን የደም መርጋት የሚያመጣው እንጂ ቫክሲኑ አይደለም ብለው ይላል። የደም መርጋት አዲስ ነገር አይደለም። መድኃኒቶች እንደሱ የሚያመጣው አሉ። አሁን የታወቀው መድኃኒት እንደውም ሄፓሬን የሚባል ከመቶ ዓመት በላይ የተጠቀምንበት ነው። ደም ለማቅጠን የምንጠቀምበት የዓለም ላይ የምንጠቀምበት ነው። እሱም እንደዚሁ ኮቪድ ምክንያት ደማቸው የረጋ ሰዎች ከዚህ መድኃኒት ሃይፕሬን ከሚባለው መድኃኒት ጋር ተመሳሳይነት ያለው የደም መርጋት ነገር ነው ያሳየው። ግን የቫክሲኖቹ አንድ ከመቶ ሺህ ሲሆን አሁን ባለው ስታቲስቲክስ ማለት ነው አንዳንድ ከሁለት መቶ ሺህ የሄፕሬኑ ግን አንድ ሺህ ሰው አንድ ሰው ያመጣል ማለት። በሄፕሬን የታወቀ ነው የደም መርጋት እንደሚያመጣ እያወቅን ነው ሁልጊዜ የምንጠቀምበት የታወቀ መድኃኒት ነው እንዲህ አይነት ተመሳሳይ የደም መርጋት ሊያመጣ ይችላል። መልካም ፕሮፌሰር ብስራት እነኚህ የጎንዮሽ ጉዳቶች በተለይ በሁለቱ የክትባት አይነቶች ላይ ብቻ ለምን ታዩ? ለመሆኑ ለዚህ መንስኤው ምን ይሆን? የስ አዎ። ለምንድን ነው አስትራዜኔካና ጃንሰን ጃንሰን ላይ የታየው በሌሎቹ ላይ ያልታየው የሚለው ነገር ምንድን ነው? አስትራዜኔካ እና የጃንሰን ጃንሰን ተመሳሳይ ቴክኖሎጂ ነው የሚጠቀሙት። ይሄ ቫይራል ቬክተር ቫክሲን የሚባል ነው። እነዛኞቹ የፋይዘር እና የሞደርና የሚጠቀሙት አሬኔ ቴክኖሎጂ ስለሆነ የተለያየ አፕሮች ስላላቸው በተለያየ ካምፓኒ ቢሰሩ በእነዚህ በሁለቱ ላይ ሞሬ ሊታየ የቻለው አሰራራቸው ተመሳሳይ ቴክኖሎጂ ስለተከተለ ነው። መልካም አንዳንድ የቅርብ ጊዜ መረጃዎች የተወሰነ እድሜ ክልል ላይ የሚያተኮረ ነገር ይዘው ቀርበዋል። የጄንጄም ክትባት ላይ ከ18 እስከ 48 ዓመት እድሜ ክልል ውስጥ ያሉ ስድስት ሴቶች መጠቃታቸው ተገልጸዋል። ነገር ግን በሁለቱም ክትባቶች በንጽጽርም የታየ ነገር ካለ እነኛ አሁን የተከሰቱት የደም እርጋቶች የተለየ ሁኔታን ይመለከት ይሆን? የተለየ የእድሜ ክልል ውስጥ ያሉ ሰዎች ላይ ጎልተው ታይተው ይሆን ሳው እነማን ናቸው ሞር ሪስክ ያላቸው ለምትለው፣ እርግጥ ነው አንደኛው እድሜ ነው። ሁለተኛው በተለይ ስቴቶች ላይ ሞር፣ ወጣቶች ላይ ሞር። ለምን ወጣቶች ላይ የሚለው ቲዎሪ ነው። ግን ቅድም እንዳልነው ቫክሲኑ ሳይሆን የደም መርጋቱን የሚያመጣው የሰውነታችን ቫክሲኑ ለሚያደርገው ፋይት ለሚያደርገው ስለሆነ አንድ ሰው የሰውነቱ የማከላከያ ኃይል ወይም የሚሆን ሲስተሙ ጠንካራ በሆነ ጊዜ ሞር ሪያክሽን ስለሚያመጣ ብዙ ፋይት ስለሚያደርገው ይሄ የመርጋቱ ነገር ሞር ነው ብለን ስለምናስብ፣ እስካሁን የታየ አብዛኞቹ ወጣቶች ላይ ነው። በዚህ ምክንያት ነው ጀርመኒ፣ ኔዘርላንድ፣ ፊሊፒንስ፣ ፖርቹጋል፣ ስፔን ያየው እንደሆነ ስታስቲኩ በሙሉ ከ60 ዓመት በላይ እንጂ ከ60 ዓመት በታች እንዳይሰጥ ህግ አውጥተዋል። ካናዳ ፍራንስ እንደዚሁ ከ55 ዓመት ቤልጅየም፣ አውስትራሊያ፣ ዴንማርክ በሙሉ ያየሃቸው እንደሆነ ራሱ እንግሊዝን ጨምሮ አስትራዘኔካ ለወጣቶቹ እንዳይሰጥ ሌላ ኦልተርኔቲቭ ቫክሲን እንዲሰጥ ነው ህግ ያወጡት። ስለዚህ አንዱ እድሜ ነው፣ ሁለተኛ ሴቶች ናቸው። ሴቶቹ በአስትራዘኔካ ላይ አይደለም የታዩ እነሱ ደግሞ ሞር አሜሪካ ሀገር ውስጥ የታየው ነው። አሜሪካ ሀገር ያሉት ከሰባት ሚሊዮን ሰው ስድስቱም ሄድንን ብለድ ክሎት ወደ መርጋት የታየባቸው ሴቶች ናቸው። እና ሴቶች ሆኑ ምንም እስካሁን ኤክስፕላኔሽን የለውም። ደም መርጋት በጠቅላላው በሁሉም በሽታ ያየው እንደሆነ ግን ሞር ሴቶች ይጠቃሉ። በዚህ ከኮቪድን በፊት ወይም ስለ ኮቪድ ከማወቃችንም በፊት ማለት ነው። ያ አሜሪካ ሀገር ውስጥ ነው። ስለዚህ አስትራዘኔካም እንደዚሁ ሴቶች ላይ ሞር ይታያል አይታይም፣ እርግጠኛ አይደለንም። ግን አትሊስት በጄንጄ በጃንሰን ጃንሰን፣ አሜሪካ ሀገር ውስጥ በሙሉ ሴቶች ናቸው። በሙሉ ነጭ ሴቶች ናቸው። ያኛው የእድሜው ግን እና እንግዲህ ምንድን ነው የምንላቸው ኮቪድ ቫክሲን ተወግታችሁ የተወሰነ ስሜቶች አሉ። በተለይ እግር ላይ እብጠት ወይም የደረት ህመም ወይም ደግሞ አእምሮ ውስጥ ከሆነ ደግሞ የረጋው ኃይለኛ የሆነ የራስ ምታት እና ብዥ ማለት እነዚህ እነዚህ ህመሞች ከተሰሙ እና ቫክሲኑን የተወጉ ሰዎች በተለይ ወጣት እና ሴት የሆኑ ቶሎ ብለው ሕክምና ሚሰጥበት ቦታ መሄድ እንዳለባቸው ነው እስካሁን ያለው ጋይድላይን የሚያሳየን። መልካም። ፕሮፌሰር ብስራት እነኚህ ክትባቶች ኮቪድ ሀገር እያጠፋ ያለበትን ህዝብ እየጨረሰ ያለበትን ሁኔታ ለማቆም በአስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ያህል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ከተዘገበውም በላይ ደረጃቸው ቢለያይም አሁን በስራ ላይ ያሉት ፋይዘር እና ሞደርና ላይ እንደተመለከትነው አይነት ዘጠና አምስት እና ዘጠና ስድስት በመቶ እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ ጆንሰን ጆንሰን የሚሰራው ክትባት ለጊዜውም ቢሆን እንዲቆም ተደርገዋል። አስትራዜኔካ አገሮች ቅድም ያሏቸውን ውሳኔዎች እየወሰዱ ነው። አንዳንዶቹ ምርጫ ሳይኖራቸው ሁሉ አቁመውታል። ብዙዎቹ የክትባቱን እንደ ዩናይት ስቴትስ እድልም የላቸውም የአውሮፓ ህብረት ሀገሮችን ያህል ታላላቅ ሀብታም ሀገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ ነው እንዲያውም ወደ ሩሲያ ፊታቸውን የማዞር ሁኔታም እየተመለከት ባለበት ለምንድን ነው በጣም በተለየ ሁኔታ ያሳሰበ እና የተለየ ትኩረት የተሰጠው በእርግጥስ የተከሰተው የደም እርጋትና ይህ ሁኔታ አንዳንድ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት፣ ነገር ግን ስጋት ተፈጥረዋል። ምን ይላሉ ስለዚህ ጠቅላላ ሁኔታ? አሉላና እንግዳውን እናመሰግናለን። አድማጮች ተከታዩን በሚቀጥለው ፕሮግራማችን እናቀርባለን። ሙሉ ዝግጅቱንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ወደ ተከታዩ ዘገባ ንለፍ። የኦስካር እጩ የሆነው ዘጋቢ ፊልም ሃንገር ዋርድ ወይም የረሃብ ወረዳ ፊልም አዘጋጁ እና ባለሽልማቱ ስካይ ፊትስ ጄራልድ ግጭት በመሳቀላት በየመን ሆስፒታል ውስጥ ያሉ ዶክተሮችን ትግል ሰንዷል። የፔሎፒ ፖሎን ዘገባ ነው። ኤደን ገረመው እንደሚከተለው ታቀርበዋለች። የኦስካር እጩ የሆነው ስካይ ፊትስጀራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የህፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምፅ እንዲህ ሲል አጋርቷል። የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በሞጣር ውስጥ ያለችን እናት አነጋግሬያለሁ። ስካይ ፊትስጄራልድ ሳዑዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል። ሰው ኢፍ ዩ ዶንት ሃቭ ዲዘል ፎር ዞዝ ጄኔሬተርስ ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል። ምግብ የሚቀመጡባቸው ማቀዝቀዣዎች፣ እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላቦራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህን ሆስፒታሎችና ክሊኒኮችን የሚደግፉ የሕክምና ማዕከላት በሙሉ ይቆማሉ ማለት ነው። እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የአስር ዓመቷ ኦሜማ አገግማለች ሌሎች ግን አያገግሙም። የፊልም ባለሙያው ፊት ጄራልድ የሕክምና ባለሙያ ጥረት ባለበት በዚህ ሆስፒታል ውስጥ ለእነዚህ ሕሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል። ይሄ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጥር አያት ለልጁ መሞት ሚና ልትጫወት ትችላለች። ሃንገር ዋርድ ወይም የረሃብ ወረዳ የተሰኘው የፊትስ ጄራልድ ፊልም በሰብአዊ ቀውስ ዙሪያ የተሰራ ሶስተኛ ፊልሙ መሆኑንም ይናገራል። የመጀመሪያው ፊፍቲ ፊት ፍሮም ሲሪያ ወይም ከሶሪያ ሀምሳ ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊሽ ጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው። ፊልሙ የሞራል ልዕልናን ለመመለስ እና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አምጥተሽ የመን የት ናት ያለችው ብትው ላያውቅ ይችላል። የአሜሪካ ሕግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ ሃምሳ ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወደ አሳወቁባት የመን የሚገቡ እቃዎችን ሳዑዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ። ለፔኔሎፒ ሁሉ ዘገባ አይደን ገረመው፣ ዋሽንግተን ዲሲ። ደጋቢዎቻችንን እናመሰግናለን። ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። በኮሮና ቫይረስ ወረርሽኝ ወቅት ትምህርት ቤቶች ተዘግተው ተማሪዎችና ወጣቶች ጊዜያቸውን ከቤት እያሳለፉ ባሉበት በዚህ ወቅት ብዙዎች ከቤተ መጽሐፍትና ከንባብ ርቀው ቆይተዋል። ተጨማሪ የትምህርት መርጃ መጽሐፍትን እንደ ልብ ማግኘትም ቀላል አልነበረም። ይህንን ያስተዋለው አንድ የ አስራ ዘጠኝ አመት ወጣት ችግሩን የሚፈታ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ ቴክኖሎጂ እየፈጠረ ይገኛል። በዓለም ዙሪያ ያሉ መጽሐፍትን በቀላሉ ማግኘት የሚያስችለውን ይህንን ቴክኖሎጂ የፈጠረው ወጣት ኢዩኤል ተስፋዬ ይሰኛል። በፈጠራ ስራው ዙሪያ ስመኝሽ የቆየ አነጋግረዋለች። ከአንድ አመት በፊት በኮሮና ቫይረስ ምክንያት ትምህርት ቤቶች ሲዘጉና መንግስት ባወጣቸው ክልከላዎች ምክንያት ብዙዎች ከቤት ሲውሉ ልጆችና ወጣቶች አብዛኛውን ጊዜያቸውን ያሳለፉት የተለያዩ ማህበራዊ ትስስር ሚዲያዎችን በመጠቀም ፊልም በማየትና የተለያዩ የቪዲዮ ጨዋታዎችን በመጫወት ነው። ሀረር ተወልዶ ያደገው ኢዮኤል ተስፋዬ እነዚህ ሁሉ ተማሪዎችን ከእውቀት ከማራቃቸው በተጨማሪ በጊዜ ብዛት ይሰለቻሉ ይላል። ኮቪድ ሲገባ ቤት ተቀመጡ የሚባል ነገር መጣ። ሶ ዲጂታል ነገር ላይ ጊዜ ማጥፋት ነበረ። ያ ዲጂታል ጊዜ ግን እንዳልኩሽ ይሰለቻል ነው የምልሽ። ብዙ ፊልም ባየሽ ብዙ የሆነ ሶሻል ሚዲያ ላይ ጊዜ ባጥፋሽ ቁጥር የሆነ ይሰለችሽ። እና ምንድነው አዲስ ነገር ላደረግ የሚችለው? አንብቤ አላውቅም። ኦኬ፣ እስቲ የሆነ መጽሐፍ ላንብብ። ምን ላንብብ ስ በእኔ እድሜ የሆነ መጽሐፍ ጀመርኩኝ። እሱ መጽሐፍ ማንበብ ጀመርኩኝ። ያው በስልክ ነው እንዳልኩሽ የጀመርኩት። ዳውንሎድ አድርጌ ማለት ነው። ራሴን ነው ለማነሳሳት የፈለጉት። በማንበብ በማንበብ በማንበብ ሂደቱ መጣ። ሰው መጨረሻ ላይ ምን አይዲያ ያመጣልኝ፣ ለምንድን ነው በስልክ የማንበው? ለምን አልገዛም? በወረቀት ባነበብኩ ስፈልግ፣ ይህን ጨርሻለሁ ለማለት ቁጭ አደርገዋለሁ። ስገባ እኮ የጨረስኩትን እያየው ሌላ ለማንበብ ሞቲቬት ያደርገኛል። ሰው ለምንድን ወረቀት ላይ ማላነባው አልኩኝ። ከዛ እሱን ስፈልግ የምፈልጋቸው መጽሐፎች በብዛት የሉም። እዮኤል መጽሐፍትን በኢንተርኔት አማካኝነት ከተለያዩ ድህረ ገጾች ላይ በማውረድ ለማንበብ ያደረገው ጥረት ግን ብዙም ወደፊት አላስኬደውም። እሱ እንደሚለው የሚፈልጋቸውን መጽሐፎች እንደ ልብ ማግኘት አልቻለም። በተለይ በእንግሊዝኛ የተጻፉ መጽሐፍትን እሱና በእሱ ዕድሜ ያሉ ወጣቶች ማግኘት እንደማይችሉም አስተዋለ። ስለዚህ የቴክኖሎጂ እውቀት ካለው ጓደኛው ጋር በመሆን አንድ ነገር ማድረግ አለብን በሚል መወያየት ጀመሩ። እዚ ሀገራችን ላይ አሁን እንግሊዝኛ መጽሐፍ ማንበብ ብፈልግ አሁን ለምሳሌ እኛ ወጣቶች ነን፣ ይህን ስንፈልግ የግድ ስልክ ላይ ማንበብ አለብን። በቃ እንዴት ነው መጽሐፎችን ለአንደኛ አይነት ወጣቶች የሚፈልጉ እንዴት ነው እናቀርብላቸው የሚችለው ስናስብ ነው፣ የአይደት የምንጨው ሲስተሙ አንድ ቢዘረጋለት እኔ ብቻ አለው እንደ እኔ አይነትም ሳያነቡ እንዴት ነው እንዲያነቡ የምናደርጋቸው የሚለው መስራት እንችላለን የሚለው ቪዥን ነበረ። ሶ ቀጥታ ወደሱ ነበረ የገባ ነው። ይህ ሀሳብ ነው ሸዋበር ቴክኖሎጂ ለተሰኘው ድርጅት መፈጠር ምክንያት የሆነው። ድርጅቱ በአሁኑ ሰዓት የእኛ ቴክኖሎጂ ብሎ የሰየመው በኢትዮጵያ የሚገኙ በሺዎች የሚቆጠሩ አንባቢ ማህበረሰብንና ግለሰቦችን ተደራሽ የሚያደርግ እንዲሁም የተሻሻለ የመጽሐፍት ግብይት የሚፈጥር የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እየሰራ ይገኛል። ኢዮኤልና ጓደኛው እየሰሩት ያሉት ይህ የሰው ሰራሽ ልህቀት ማሽንን በማስተማር ወጣቶችና ተማሪዎች ምን ማንበብ እንደሚፈልጉ የሚያውቅ ሲሆን ያን መነሻ በማድረግ በዓለም ዙሪያ ያሉ መጻሕፍትን ማግኘት እንዲችሉ ለማድረግ የተሰራ ቴክኖሎጂ መሆኑንና በጊዜ ሂደት እያደገ እንደሚሄድ ኢዮኤል ያስረዳል። ይሄ አርቲፊሻል ኢንቴሊጀንስ እንደ ሰው ልጅ አይምሮ ነው። ስጀምሪ ሳይሆን ስታድጊበት ነው እየበሰለ ይመጣው። አሁን መነሻው ላይ ነው ያለ ነው ከሁለት ከሶስት ከአራት አመት ወደፊት ስንገፋበት ይሄ ማቹር እያደረገና አኪሬሲው የጨመረ የሚሄድ ነገር ሲስተም ነው። ሶ አሁን እኛ ዴቨሎፕ እያደረግን ነው በራሳችን። ከጊዜ ሂደት ግን ጥራቱንና ፓወርፉል ነሱን ይጨምራል ብለን እናምናለን። ቴክኖሎጂው የተሰራው እድሜያቸው ከአስራ ሰባት እስከ ሰላሳ አመት ለሚሆኑ ወጣቶች እንደሆነ እዮይል ይገልጻል። በዚህ እድሜ ያሉ ወጣቶች በተለይ ለትምህርት ማገዣ የሚሆኑ እንግሊዝኛ መጽሐፍትን ከየትኛውም ዓለም ማግኘት እንዲችሉ የሚረዳ ሲሆን ቴክኖሎጂ የሰዎችን የመጽሐፍ ፍላጎት እያጠና በሄደ ቁጥር ተመሳሳይ መጽሐፍትን ፈልጎ በማግኘት ሰዎች የንባብ ልምዳቸውን እንዳያቋርጡ ለማገዝ እንደሚረዳም ይገልጻል። ፎከስድ የሆነ ሊፈለጉ የሚችሉ ናቸው ብለን የምናምናቸው ሲስተሙ የሚረዳን መጽሐፎች ናቸው የምናስመጣው እና ሂደቱን አሁን ልነግርሽ አልችልም። ይሄ መጽሐፍ ልልሽ አልችልም፣ ምክንያቱም ሲስተሙ ነው ይሄ መጽሐፍ አምጣ የሚለን። ያ ይሄ ነው ሀሪፍ የሚያደርገው ሲስተማችን ላይ። ስለዚህ ምን ምን ልናስተምረው መጀመሪያ ጥያቄዎች እንሰጠዋለን። ከዛ ዳታዎች፣ የሚፈልገው ዳታ ደግሞ ይሄን ዳታ ብሰጡኝ መልስ ትሰጣችሁ ይችላሉ ይላል ሲስተማችን። ሶ ትራንስ ዳታዎች ነው የምንጠቀሙት። ከእሱ ዳታ ነው እየተነሳ ካልኩሌሽን ፕሪዲክሽን እየሰራ የሚሄደው በጊዜ ሂደት በዳታ ብዛት አኪሬሳችን ይጨምራል ብለን እናምናለን። እዮኤልና ጓደኞቹ መነሻቸው መጽሐፍትን ማቅረብ ይሁን እንጂ ቴክኖሎጂያቸውን በዛ መገደብ አይፈልጉም። ቴክኖሎጂውን በመጠቀም ሌሎች የወጣቶችን ችግሮች መፍታት የሚችሉ ተመሳሳይ መፍትሄዎችን ማምጣት እንደሚፈልጉ እዮኤል ይገልጻል። ከችግር ነው የሆነ ነገር መነሳት መችው፣ ከዛ መነሳት ያለብሽ እና ችግሮች ብለን ያሰብናቸውን ነገሮች ቴክኖሎጂያችን መስራት ይችላል ብለን እናምናለን። አሁን የሰራኑን ቴክኖሎጂ ችግር ብለን የምናስባቸው እና ተጽዕኖ ሊፈጥሩ የሚችሉት የወጣት ህብረተሰብ ላይ ተጽዕኖ ሊፈጥሩ የሚችሉት ነገሮች ላይ ነው ፎከስ ማድረግ ሊፈልግ ነው። የእኛ ቴክኖሎጂ የተሰኘው የሰው ሰራሽ ልህቀት ከሶስት ወር በኋላ ተመርቆ ጥቅም ላይ ሲውል ከአምስት ሺህ በላይ ወጣቶችን ተደራሽ ያደርጋል። በተጨማሪም ወጣቶቹ በባህላዊ መንገድ የሚሰራውን ያልተቀናጀ የሀገር ውስጥ የመጽሐፍ ስርጭት በቴክኖሎጂ ለማገዝ እየጣሩም ይገኛሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። I got a yard. I go